መካከለኛው ምስራቅ የተለያዩ ስራዎችን ሲሰሩ ቆይተው ሀገራቸው ውስጥ መስራት የተሻለ እንደሚሆን በማመን ከተመለሱ በኋላ የዕለት ተዕለት ኑሯቸውን መምራት እንዳቃታቸው የአሜሪካ ድምፅ ያነጋገራቸው ሁለት ከፍልሰት ተመላሾች ተናግረዋል። የምትኖርበት አካባቢ ባለው የጸጥታ ችግር ምክንያት ስሟ መጠቀሱን ያልፈለገችው እና አስተያየቷን በስልክ ከሰጠች እና እድሜው ሀያ ዘጠኝ መሆኑን የነገረችን የደቡብ ወሎ ዞን መካነ ሰላም ከተማ ነዋሪ ለሶስተኛ ጊዜ ወደ መካከለኛው ምስራቅ ለመሄድ በዝግጅት ላይ መሆኗን ነግረናለች። ምንም ነገር የላቸውም። እነሱን ለመርዳት ከአስረኛ ክፍል አቋርጬ ርኩኝ ቤተሰቦቼ ስረዳ ቆይቼ ስመጣ ግን ምንም ነገር የለም። ስሄድም ደግሞ እንደገና በደላላ ነው። ያንን የደላላ ብር ከፍዬ ነው እንደገና ደግሞ ወደዚህ ወደ ቤተሰቦቼ ብር መላክ የጀመርኩት። መልሼ እንደገና ርኩኝ። ከዛ ደግሞ ትዳር ተመሰረተ፣ ሁለት ልጆች ወለድኩኝ። ምንም መቋቋም ያሰለለኝ እንደገና ሶስተኛ አሁን ለመሄድ ተነስቻለሁ ማለት ነው። በተመሳሳይ ምክንያት ስሟን እንዲጠቀስ ያልፈለገችው ሰሜን ወሎ ዞን ሀብሮ ወረዳ ነዋሪ እና ሀያ ሰባት አመት እንደሆናት የነገረችን ወጣት ከዚህ ቀደም በህገወጥ ወጥ መንገድ በደላላ አማካኝነት ወደ መካከለኛው ምስራቅ ሄዳ እንደነበር ገልጻለች። በአሰሪዎቿ አካላዊና ስነ ልቦናዊ በደል እንደደረሰባት ጠቅሳ ሁለት ዓመት ከቆየች በኋላ የዛሬ ሁለት ዓመት ገደማ ወደ ሀገሯ እንደተመለሰችም ትገልጻለች። ሳውዲ ለሶስት ዓመት ነው ያለው። ያው እዛም በኖርኩበት ጊዜ በህጋዊ መንገድም አልሄድኩም። አሰሪዎችም ደግሞ ደግሞ ቀማት በማሰቃየት ብዙ ችግር እንግልት ደርሶብኝ ነበር። ወደ ሀገሬ ተመልሼ መጣሁ። የመካነ ሰላም አስተያየት ስጭ ደግሞ በአካባቢያቸው በመከላከያው እና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሰርቶ ለመኖር የሚያስችል ሰላም አለመኖሩን ጠቅሳ ይህም ችግሯን እንዳባባሰው አስታውቃለች። ሁኔታ የለም። ተገርንበት እንታገታለን፣ ብር እንጠይቃለን። እንደፈለግን የመንቀሳቀስ የጸጥታ ሁኔታ በጣም አስቸጋሪ ነው። ውጭ ሀገር መኖር አስከፊ ነው ያለችው የሀብሮ ወረዳ ነዋሪ ወጣት ቢያንስ የዕለት ጉርስ አግኝቶ ለማደር እንደገና ለመሄድ አስገዳጅ ያለችው ውሳኔ ላይ መድረሷን ጠቁማለች። ሀገር ውስጥም ከገባሁኝ በኋላ ያለችኝን ትንሽ ጥሪት ለመስራትም ወደዛ ወደዚህም ለማለትም የሰላሙ ጉዳይ አሳሳቢ ነው። ምንም ተረጋግቶ የመኖር ሁኔታ የለውም። አስቸጋሪ ሆኖብናል ለመኖር። አዛም ሰውማ ሀገርም በዚህም ሀገርም ያው ሆኗል፣ ያው ለውጥ የለውም ለመኖር። ስለዚህ ከእንግልቱም ከምኑም ከሰላሙም ጋር ተያይዞ አሁንም ተመልሼ ለመሄድ ፕሮሰስ ላይ ነው። የመካነ ሰላም አስተያየት ሰጭ በበኩሏ መንግሥት ከስደት ተመላሾችን እንደሚያቋቁም ደጋግሞ ቢናገርም ያገኘነው ነገር የለም ስትል ቅሬታዋን ገልጻለች። መንግሥት ለፖለቲካ ብቻ ነው እንጂ ምንም ነገር አላቋቋመንም። ምንም ነገር የተወደቃችሁ እንኳን ብሎ የጠየቀን ነገር የለም። በዚህ ምክንያት እንግዲህ ለሶስተ በተለያየ ጊዜ ልስተደር ፕሮሰስ ላይ ጀምሬያለሁ። በርካታ ሰዎች ወደ አረብ ሀገራት ከሚሄዱባቸው የአማራ ክልል ዞኖች ውስጥ አንዱ ሰሜን ወሎ መሆኑ ይነገራል። የዞኑ ስራና ስልጠና መምሪያ እንደሚለው ካለፈው ሐምሌ ወር እስከ ህዳር ባሉት ጊዜያት ከሁለት ሺህ በላይ ሰዎችን በህጋዊ መንገድ ለመላክ ህጋዊ ውክልና አላቸው ለሚባሉት ወኪሎች የስም ዝርዝራቸውን እንደላከ ገልጿል። የመምሪያ ኃላፊው አሰፋ ይልማ ለፍልሰቱ በርካታ ምክንያቶች መኖራቸውን ቢዘረዝሩም ቀደም ሲል በአስተያየት ሰጪዎቹ የተነሱትን የስራ እድል ማመቻቸት ውስንነትና የጸጥታ ችግር እሳቸውም ይጋሩታል። የጸታ ችግር በተለይ ሰሜኑ ጦርነት የመጀመሪያው ተጋላጭና ተጎጂ ስበንሎ ነው። የስራ ድል እንኳን ፈጠሩ ያልናቸው በጦርነቱ አካላቸውም ንብረታቸውም ቁሳቸውም ጭምር ተጎድቷል። ሁለተኛ ስራ ፈላጊና ስራ ድል መፍጠሪያ ጸጋን ወይም ሀብትን በማሳሰር በኩል ትልቅ ክፍተት አለ። በ ሀያ አስራ ስድስት ያቀርነውን ስልሳ ፐርሰንት ነው የሚፈጠር ነው። በአማራ ክልል ስራና ስልጠና ቢሮ የስራ ስምሪትና የስራ ገበያ መረጃ ዳይሬክተር ጌታ ሰው መንጌል አሜሪካ ድምፅ እንዳስታወቁት በተለይ ወደ መካከለኛው ምስራቅ የሚደረገው ፍልሰት እየጨመረ መጥቷል። ለፍልሰቱ ዋነኛ ምክንያትም የጸጥታ ችግር፣ ተመላሾች በተፈለገው ደረጃ አለመቋቋማቸውና የግንዛቤ ችግር መሆናቸውን አስታውቀዋል። ከአምሌ ጀምሮ እስከ ጥቅምት ድረስ ኒርሊ ወደ ሰላሳ አራት ሺህ የሚሆኑ ሰዎች በህገ መንገድ ሂደዋል። ስለዚህ በጣም ከፍተኛ ቁጥር እንዳለው ያሳያል። የተማረው ኃይል ሳይቀር በከፍተኛ ሁኔታ አካባቢ እየለቀቀ በህገወጥ መንገድ እየፈለሰ ነው ያለው። የሚመለከቱት ብዙ ተቋማት ያለ ቢሆንም ነገር ግን ካለው ወቅት አንጻር ተንቀሳቅሶ በተገቢ መንገድ ንን ስራ ለመስራት የሚያስቸግር ቢሆንም በተገኘው እና በተቻለ አጋጣሚ ግን ግንዛቤ ለመፍጠር ጥረቶች እየተደረጉ ነው የሚገኘው ማለት ነው። ከሀምሌ ወር እስከ መስከረም ሰላሳ ቀን ሁለት ሺህ አስራ ሰባት ዓመተ ምህረት በነበረው ጊዜ ወደ መካከለኛው ምስራቅ ሀገራት በህገወጥ መልኩ ለመሻገር ሙከራ አድርገው የነበሩ አንድ መቶ ስልሳ ሁለት ሰዎች ወደ ቀያቸው ሰዎቹ እንዲመለሱ መደረጉን ዳይሬክተሩ አስታውቀዋል። ከጸጥታው ችግር ባሻገር ተፈናቃዮችን መልሶ ለማቋቋም የሚጠይቀው በጀት ከፍተኛ በመሆኑ የስራ እድል የተፈጠረላቸው አነስተኛ መሆናቸውንም አያይዘው ገልጸዋል። አቶ ጌታሰው ህገወጥ መንገድ ወይ ተይዘው ተመልሶ የሚወጡ ከሌሎች ክልሎች አንጻር ስታየው በጣም ከፍተኛ ቁጥር ያለው ነው፣ በየአመቱ ማለት ነው። ባለፈው አመት እንኳ በሳውዲ አረቢያ የመጡትን ስናይ ቀን አርባ ሁለት ፐርሰንት የሚሆነው አማራ ክልል ነው። ስለዚህ ይህ በጣም ከፍተኛ ቁጥር ያለው ነው። ይህንን ሰው ለማቋቋም ደግሞ በጣም ከፍተኛ የሆነ ሪሶርስ ይጠይቃል። የሌሎችን ተቋ ተቋማት እና አካላት ትብብር ይጠይቃል። በኮሚትመንት ደረጃ በተለይ ከፍልሰት ጋር የተያዘው ነገር አሁን ያን ያህል ባለው ወቅታዊ ችግር ምክንያት ትኩረት የተነፈገው ተግባር ነው። እኛ ያው እንግዲህ በአንድ በላ መንገድ ማዋቅራችን ባለበት እና መስራት በሚቻልባቸው አካባቢዎች ስራውን ለመስራት ጥረት እያደረግን ነው የሚገኘው ውጤቶች፣ በእርግጥ አሉ። በሱ ከሚጠይቀው ከፍተኛ ሪሶርስ አንፃር አሁን ላይ እንግዲህ በጀት በጣም ውስን የሆነ ነገር ነው ያለው። ለሱ በሆኑ ምክንያት አሁን እንደው በመጀመሪያው የተቋቋሙት በጣም አነስተኛ ቁጥር ያላቸው ሁለት መቶ ሰላሳ ሶስት ናቸው። አንዳንዶቹ ዲፖርት ሲደረጉ በቃ ሀገር ውስጥ የት ነገር ይመቻችላቸዋል የሚባል ፕሮሚስ ይገባላቸዋል። ነገር ግን እዛ ላይ በተገባው ፕሮሚስ ልክ ለዚህ ስራ አፕሮፕሬት የሆነ ሪሶርስ በተገቢ መንገድ እየተመደበ አይደለም። የተመደበላቸውም ቢሆን የተቋቋሙትም ቢሆን ሰርተው ተለውጠው ያሉት እንደተጠበቁ ነው። ነገር ግን እየተሰጣቸውን ወይም ደግሞ የተገዛላቸውን የማቋቋሚያ ድጋፍ ሽጠው ተመልሰው የሚሰደዱት እንዳሉም መረጃዎች ያሳያሉ። በተለይ በክልላችን ወደ ውጭ ሀገር የሚደረጉ ፍልሰቶች እንዲቀንሱ በመንግስት በኩል ጥረቶች ቢደረጉም የሚፈለገውን ያህል ውጤት አላስገኙም ያሉት አቶ ጌታ ሰው ጥረቶቹም ቢሆኑ ከሌሎቹ ክልሎች አንጻር ሲታይ በቂ ናቸው ለማለት አያስደፍሩም ብለዋል። በክልል ደረጃ የሚመለከታቸው አካላት በሚመለከታቸው ልክ ስራ እየሰሩ ነው ብለን አናስብም። አሁን ላይ ባለው እንትን ማለት ሁ ምክንያቱ በእርግጥ የጸጥታ ሁኔታ ምንም ተደማምሮ ሊሆን ይችላል። እንስ ግን ይህ ባለመሆኑ ምክንያት በጣም ዜጎች አሁንም ቢሆን በከፋ ችግር እየተዳረጉ ያሉበት ሁኔታ ያለው ባለማወቅም ጭምርና በደላሎች ያሰር ተስፋ ምክንያት ለማድረግ ሰው አሁንም እየኮበለለ ነው። ይህ እንዳይሆን የሚመለከተው አካል በጣም በልዩ ትኩረት መስራት እንችላለን በክልሉ መንግስት ጋር በተያያዘ መንግስት ደረጃ የሚሞከረው እንዳለው ነው። መንግስት ያልሆነ ተቋም አሁን አሁን ላይ እየሰራው አይደለም። ሌሎች ክልሎች አካባቢ በሚሰራው መንገድ ክልል ላይ ያለ ዜጎችን ለማዳመን ስራ መስራት አለበት ብለን እናስባለን። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው አመት ባወጣው ሪፖርቱ በሰው ሰራሽ እና የተፈጥሮ አደጋ እንዲሁም ስር በሰደደ የኢኮኖሚ ችግር ምክንያት በየአመቱ በአማካይ ሁለት መቶ ሃምሳ ሺህ ኢትዮጵያውያን ወደ ውጭ ሀገራት እንደሚፈልሱ አስነብቦ ቁጥሩ በቀጣዮቹ አመታት እንደሚጨምር ማመላከቱ ይታወሳል። ለአሜሪካ ድምጽ ተጠናቀረው ዘገባ መስፍራ አራጌ።